You're with SBS Radio. Okay. what not ማርያም ኮዝላይ ተወልደ ያደገችው እዚህ አውስትራሊያ ውስጥ ሲሆን በአሁን ሰዓትም በቪክቶሪያ ከስቶዲያል ሴቲንግ ስር ባለው ፓርክቪል ኮሌጅ የኮሚዩኒኬሽን ማናጀር ናት። ከዚህ በፊት በጋዜጠኝነት ሙያ ያገለገለች ሲሆን ሀገር ቤት ድረስ በመሄድም በዚሁ በጋዜጠኝነት ለሰባት ወራት ያህል አገልግላ ተመልሳለች። በተያያዥም በሜልበርን ከተማ በወጣቶችና በተለያዩ ማህበረሰብ ነክ ጉዳዮች ላይ በቀጥታ ትሳተፋለች። ወጣት ማርያምም ካለኝ ልምድ በመነሳት ወጣቶችን በግልጽ እረዳለሁ፣ ለወደፊቱም ምን መሆን እንዳለባቸው አቅጣጫን ለማመለካከት የበኩሌን ማበርከት እችላለሁ ብዬ አምናለሁ ትላለች ይህንንም ህልሟን ለማሳካት ጉዞዋን እንድትጀምር Thank you, firstly, for having me on the show. So I was asked to um, by Saint Michael's church based in Caroline Springs, I was asked to come and speak to young people and essentially the church gave me an open invitation to come and speak to young people about things that they thought they needed to know. But as I was thinking about it, I decided that this would be a really good opportunity for me to understand what young Ethiopian people young Ethiopian people that don't identify with a culture background. Caroline Springs Christian Lot ንግግር እንዳደርግ ተጠየቅኩኝ። ይህ ደግሞ ወጣት ኢትዮጵያውያን ምን እንደሚያስቡ ለማወቅ ጥሩ አጋጣሚ ሆኖልኛል። በተለይ ደግሞ ወጣቶች ባህላቸው ከአገር ቤት ነው ብለው ራሳቸውን ከማይለዩት እንዲሁም ደግሞ ከአውስትራሊያ ማህበረሰብ ጋር ተጣጥሞ ለመኖር ያሉባቸውን ችግሮችና ተግዳሮቶች ምንድናቸው በሚሉት ላይ እድሜያቸው ከ13 እስከ 18 ያሉ ታዳጊ ወጣቶችን በመሰብሰብ በየሁለት ሳምንት የተለያዩ ርዕሰ ጉዳዮች ላይ ውይይቶችን እያደረግን ነው። ለመነሻም አራት አጀንዳዎችን የመረጥን ሲሆን እነሱም የማህበረሰብ መገናኛዎች ወይም ደግሞ ሶሻል ሚዲያስ፣ የጥቁር ማንነት ወደፊት፣ ወጣቶች ስለሚማሯቸው ትምህርቶችና የስራ አማራጮች፣ እንዲሁም ራስን መንከባከብና በአካባቢ ያሉ ድጋፎችን የተመለከቱ ናቸው። እነዚህ አራቱ ርዕሰ ጉዳዮች ወጣቶች ይበልጥ ሊያውቋቸው የሚገቡ መሆናቸውን በመለየትና አስፈላጊ በመሆናቸው ነው ትኩረት የማደርገው ትላለች ማርያም። እኔ የአይምሮ ጤና ባለሙያ አይደለሁም። በትምህርት ቤት አካባቢ ብሰራም አስተማሪ ደግሞ አይደለሁም። የታሪክ ተመራማሪም አይደለሁም። በታሪክና ባህል ላይ መናገርም አልችልም። ይሁንና ከተለያየ ባህል የመጡት ኢትዮጵያውያን ወጣቶች የሚወያዩበትንና የሚነጋገሩበትን ቦታ እንደሌላቸው ግን ተረድቻለሁ። ምክንያቱም ቤተሰቦቻቸውን ወይም ደግሞ የማህበረሰቡን ባህል በጣም ይፈራሉ። ይህ ግብዣ ከቤተ ክርስቲያን ሲደርሰኝ ያልኩት ምንድን ነው፣ እኔ ለነሱ ለመናገር ብቻ አይደለም የሚመጣው የእነሱንም ድምፅ ለመስማት ነው። ወጣቶች የሚወያዩበትና ጥያቄ የሚያቀርቡበትን ሁኔታ መፍጠር በተለይ በማህበረሰብ ሚዲያ በማንነታቸው ላይ በአእምሮ ጤናና እርዳታ ዙሪያ ሀሳባቸውን ማህበረሰቡ ጫናና ትችት ሳያደርስባቸው እንዲናገሩ ማድረግ ያስፈልጋል። ምክንያቱም አንዳንድ ጊዜ ማህበረሰባችንና ባህላችን ወጣቶችን አግላይ ሊሆን ይችላል። በወጣቶች ላይ በጣም ጥሩ ያልሆነ ሀሳብን በመሰንዘር ወጣቶች ሀሳባቸውን ለብቻቸው አመቀው በመያዝ በጸጥታ እንዲሰቃዩ ያደርጋቸዋል። ስለዚህ እነዚህ ተከታታይ የውይይት መድረኮች ምንም እንኳን ውይይት ቢሆኑም፣ ለእኔ ግን ወጣቶች የት እንዳሉ ለማወቅና የሚያስፈልጋቸውን እርዳታ ለመረዳት እንደ መሳሪያ ይረዱኛል። ምናልባትም እነዚህን ለወላጆቻቸው መግለጽ አይፈልጉ ይሆናል። በአንጻሩ ደግሞ ለእኔ ግልጽ ሊሆኑ ይችላሉና፣ ታዳጊ ወጣቶችንና ቤተሰቦችን በመረዳት ደረጃ ለወደፊቱ በዓላማና ግብ ደረጃ ያስቀመጠቻቸውን ሀሳቦችም ስትዘረዝር እንዲህ ብላናለች። So I have lots of different goals for this. Firstly it's to create to try create a culture where there's intergenerational dialogue, which I think is very important, where younger people are learning from older people and older people are learning from younger people. And when I say intergenerational dialogue, ወጣቶች ከጎልማሶች፣ ጎልማሶች ከወጣቶች የሚማሩበትን መንገድ። የኔ ኃላፊነት የሚሆነው ከወጣቶቹ ያገኘኋቸው መረጃዎች ለጎልማሶቹና ለወላጆቻችን ማድረስ ነው። እንደኔ እምነት ጎልማሶች ልጆቻቸውን ዝቅ አድርገው ሊናገሯቸው አይገባም። ውይይት መደረግ አለበት። ወላጆች ያለ ልጆች ልጆች ያለ ወላጆች ለውጥ ሊያመጡ አይችሉም። የሁለትዮሽ ውይይት መደረግ አለበት። በዚህም መሰረት ከወጣቶቹ ጋር የማደርገውን አራቱን ውይይቶች ካጠናቀኩኝ በኋላ ወደ ወላጆችና ጎልማሶች በመመለስ እንዲህ ነው የምላቸው ይህንን መረጃዎች ታውቃላችሁ። ይህንን ነው ወጣቶቹ የሚያስቡት። ምናልባትም አንዳንድ እሳቤዎቻችንን እንደገና ትርጉም መስጠት ሊኖርብን ይችላል። ምክንያቱም በማህበረሰብ ውስጥ ያገኘሁት ትርጓሜ ስህተት ነው እንደተረዳሁት። እስካሁን ድረስ የተሰበሰቡ አሃዛዊ መረጃዎች የሉንም። ይህ የመጀመሪያው መረጃ ነው። ወደፊትም የምንጠቀምበት ይሆናል። ለምሳሌ የአይምሮ ጤና ጉዳይ ግልጽ ያልሆኑ ነገሮች ቢኖሩ ይህንን መረጃ በመጠቀም የምንፈልገውን ድጋፍ ለማቅረብ እንችላለን። ይህንንም ውይይት በቅዱስ ሚካኤል ቤተ ክርስቲያን ካጠናቀኩኝ በኋላ እዚህ ሜልበርን ለሚገኙ ሌሎች አብያተ ክርስቲያናትና የእምነት ተቋሞች ፍቃዳቸው ከሆነ ግብዣውን አድርጋለሁ። ይህንን መረጃ የአንድ መንደር ታዳጊ ወጣቶች ብቻ አግኝተው መወሰን የለበትም። ለሌሎችም ወጣቶችና ወላጆች እንዲሰራጭ፣ ፍትሃዊ የሆነ የመረጃ ልውውጥ እንዲኖርም እፈልጋለሁ። በመጨረሻም የምጠይቅሽ ነገር ምንድን ነው? እንደዚህ አይነት መነሳሳት ከወጣቶቹ ሲጀመር በዚህ ፕሮግራም ላይ ለመሳተፍ ለመገኘት፣ በተለያየ ቦታ ላሉ የህብረተሰባ There's a saying that goes incorrect assumptions lie at the root of every failure. I think that our community sometimes, like every other community, assumes different experiences. And in this day and age, for young people, when there's social media, there's a lot of insecurity, uh, there's a lot of what I call incorrect information floating around. And we have, like I say, a አንድ አባባል አለ ትክክለኛ ያልሆነ ግምት ለብዙዎች ውድቀት መንስኤ ነው የሚል እንደምገምተው የእኛ ማህበረሰብ እንደ ሌላው ማህበረሰቦች ሁሉ የተለያዩ ልምምዶችና ግምቶች ይኖረዋል። በዚህ ዘመን ወጣቶች የማህበረሰብ ሚዲያዎች በተስፋፉበት ብዙም ደህንነት በማይሰማቸውና ትክክለኛ ያልሆነ መረጃዎች በሚዛመቱበት ወቅት ማህበረሰብ ለማህበረሰብ ንግግር በጠፋበት ሰዓት፣ አሁን ነው ከመቼውም ጊዜ በበለጠ ንግግርና ውይይት የሚያስፈልገው። የእስልምና እምነት ተከታዮችን ቢሆኑ፣ የክርስትና እምነት የትኛውም እምነት የእድሜ ክልል ባህል ሳይወስን አሁን ነው ውይይት የሚያስፈልገን። አንዳችን ከአንዳችን የምንማረው ለመረዳዳት የምንችለው ስንነጋገር ነው። እነዚህ የውይይት መድረኮች በሌሎች ክፍተት ባለባቸው የማህበረሰብ ጉዳዮች ላይ ተመሳሳይ ጠቀሜታዎችን ለማህበረሰቡ እንደሚያበረክቱ ተስፋ አድርጋለሁ። ብዙ ጊዜ ይህ ሰው ይህንን አደረገ፣ ያኛው ይህንን አደረገ በማለት ነገሮችን ማንጸባረቅ እንወዳለን። ለምን ችግሩ እንደመጣ መከላከል ላይ አናተኩርም። ከልጆቻችን ጋርም ውይይት ገና ከ10 ዓመታቸው ወይም ከ12 እንዲሁም ከ14 ዓመታቸው መጀመር ይኖርብናል። በልጅነታቸው ቀርበናቸውም ድጋፍ ማለት ይህን ነው የሚመስለው። ማንነት ማለት ይህ ነው። የወደፊት የስራ ህይወት ምርጫ ማለት ይህ ነው። የማህበረሰብ ሚዲያ ማለት የሚመስለው ይህ ነው ማለት አለብን። ስንነጋገርም ያለው ነገር ይህ ብቻ እንደሆነና እንደማይቀየር የማይሻሻል የማይፈተሽ ሳይሆን እኛ የምናስበው ይህንን ነው፣ እናንተ ምን ታስባላችሁ? በማለት የውይይት መድረክን መፍጠር ይኖርብናል። ቀደም ሲል እንደተናገርኩት እንደ ሌላው ማህበረሰብ ሁሉ የእኛም ወጣቶች ችግር እንዳለባቸው አምናለው። ከወጣቶች ጋር በተለያየ ጊዜ ባደረግኳቸው ውይይቶች፣ ለምሳሌ በምሰራበት የእስር ቤት አካባቢ ካሉ ወጣቶች እንዲሁም በማህበረሰባችን ካሉ ወጣቶች ጋር ባደረግኩት ውይይት የተረዳሁት ነገር ምንድ ነው፣ ወጣቶቹ ያለመደመጥና የጎልማሳው የማህበረሰብ ክፍል አይረዱንም ብለው እንደሚያምኑ ነው። በእኔ እምነት የተወሰነ መንገድ ላይ ሁላችንም መካከል ላይ መገናኘት ይኖርብናል። ለዚህም በጣም ጥሩ መንገድ የሚሆነው በግምት መጓዝ ሳይሆን የመወያያ አጀንዳዎችን በመፍጠር መነጋገር ነው። ሰዎችንም ባለመፈረጅ ከወጣቶቻችን ልንማር እንችላለን። ወጣቶቻችንንም በጋራ ማዳን እንችላለን፣ ስትል የገለጸችልን ወጣት ማርያም ኮዝሌ በቪክቶሪያ ከስተዲያል ሰርቪስ ስር ባለው ፓርክ ፓርክቪል ኮሌጅ የኮሚኒኬሽን ማናጀር ናት። ወጣት ማርያም ኮዝሌ ስለ ነበረን ቆይታ በጣም እናመሰግናለን። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ። ከሜልበርን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your